በጣም ደስ ይላል አቀባበሉ። በውስጥ የተሰማኝ ስሜት እንደዚህ ይቀበላሉ የሚል ነገር አልነበረኝም፣ ግን ስታየው የተጣሉ እንኳን አይመስልም። ፍቅራቸው፣ አንድነታቸው ሁሉም ሰው ነው የሚቀጥልበት። ሁሉም በቃ ሁሉም ምዮ ባላለው ጠቅላይ ሚኒስቴራችን በጣም ትልቅ ስራ ነው የሰሩት። ሁለት የተለያዩ ሀገሮቶችን በአንድ በማድረግ በጣም ትልቅ ስራ ነው ይሄ። ደግሞ ከዚህ በላይ ምንም የሚያስደስት ነገር የለም። እድሉን ካገኘን ከተከፈተልን፣ ለመሄድ ቅድሚያ እኔም ጓደኞቼም ዝግጁ ነን። ያው በጣም ደስ የሚል ነው። ያው ብዙ የተለያየ ቤተሰብ የተገናኘበት ነው ብዬ ነው የማስበው። ከብዙ ጊዜ በኋላ ደስታው ትናንት ያው ታይቷል። ስለዚህ በጣም የሚያምር ነገር ስለሆነ እኔም እንደ ኢትዮጵያዊነቴ በጣም ደስ ብሎኛል፣ በነበረው ነገር ማለት ነው። በጣም ተደስችበታለሁ። ቀ ሰላም ሲኖር ፍቅር መልካም ነገር ነው የታየበት በጣም ነው ደስ ያለን። በጣም የምንወደው ሰው ነው። አንደኛ ሰው ነው በቃ። እንደዚህ አይነት እኛ በዚህ እድሜያችን እንደዚህ አይነት መሪ አይተንም ገጥሞንም አያቅ። በጣም ነው ደስ ያለን። በዛ ላይ ደግሞ ለስንት ዓመት ተዘጋግቶ ጥሩ ያልነበሩ ሀገሮችን አስማምቶ እኛ ሁሉ እንድና ያረገን ምጽዋን በጣም እድለኛ ትውልዶች ነን፣ እኛ ራሳችን እንኳን ከዚህ ቀጥሎ የሚወለዱት። ስለዚህ ቀሪው ዘመን የመደመር ነው። እንደመራለን እንደመራለን ያው ሰላም የሚጠላ ሰው የለም። ሁሉ ነገር በሰላም ነው፣ ሁሉ ነገር በደስታ በመነጋገር ብዙ ነው ሊፈጸም ይችላል። ያው ሰላም ካልሄድ ደግሞ ብዙ ነገሮች ልንፈጽም አንችል። ስለዚህ መስማማቱ፣ መታረቁ፣ መዋደዱ ብዙ ወንድሞቻችን አሉ እዛ ብዙ ቤቶቻችንም አሉ። ስለዚህ እነሱን ደግሞ ማግኘትና መቀላቀሉ የበለጠ ያስደስታል። በጣም ደስ የሚል ነው እስፔሻሊ በዶክተር አብይ ይሄ ነገር በመደረጉ በጣም ደስተኛ ነኝ። እሺኔ ደስ ብሎኛል በጣም ከዚህ በኋላ ያለውን ደግሞ እግዚአብሔር ተጨምሮበት መጨረሻችን እንዲያምር ጸሎቴ ነው። እግዚአብሔር መጨረሻውን ያሳምረልን።